the voice of America። ኢትዮጵያን እየገጠሟት ያሉት ፈተናዎች በአስቸኳይ ጊዜ አዋጁ ሊፈቱ እንደማይችሉ የዩናይትድ ስቴትስ ዩናይትድ ስቴትስ ስጋቷን እየገለጠች ነው። በአዲስ አበባ የዩናይትድ ስቴትስ ኤምበሲ ያወጣውን መግለጫ መነሻ በማድረግ ቃል አቀባዩ ኒኮላስ በርነትን ያነጋገረው እስክንድር ፍሬው ተከታዩን ዘገባ ልኳል። የኢትዮጵያ መንግስት የአገሪቱን ወቅታዊ ቀውስ ለመፍታት ያወጣው የአስቸኳይ ጊዜ አዋጅ ዩናይትድ ስቴትስን አላሳመነም። እናም በበርካታ ጉዳዮች የኢትዮጵያ መንግስት አጋር የሆነችው ዩናይትድ ስቴትስ የአስቸኳይ ጊዜ አዋጁን ተችታለች። አዲስ አበባ የሚገኘው ኤምባሲዋ በሳምንቱ መጨረሻ ባወጣው መግለጫ የዚህን አዋጅ መውጣት በብርቱ እንደሚቃወም አስታውቋል። መሰረታዊ በሆኑት የመሰብሰብና ሀሳብን በነፃነት የመግለጽ መብቶች ላይ ገደም እንደሚጥል በማስታወስ በስልክ ያነጋገርኳቸው የኤምባሲው ቃል አቀባይ ኒኮላስ ባርኔት ይህንን ያንጸባረቁት ኢትዮጵያን እየገጠሟት ያሉት ፈተናዎች በተሻለ የሚፈቱት በህብረተሰቡ ሙሉ ተሳትፎና በሁሉም የተለያዩ አስተሳሰቦችና አስተያየቶች ነው። ይህ ደግሞ ሰዎች በግልጽና ገንቢ በሆነ ሁኔታ ሐሳባቸውን የሚገልጹበት ምህዳር መኖሩን ይጠይቃል። ያንን በአስቸኳይ ጊዜ አዋጅ ስር ማድረግ አስቸጋሪ ይመስላል። በቅርቡ የተመለከትንውን መሻሻል ማበረታታት እንፈልጋለን። የፖለቲካ ምህዳሩ እንዲሰፋ ለረጅም ጊዜ ስንናገር ቆይተናል። የአስቸኳይ ጊዜ አዋጁ ግን ያንን እንዳያደናቅፍ እንሰጋለን። ዩናይትድ ስቴትስ በዲሞክራሲ በሰብአዊ መብትና በመሰል ጉዳዮች ከኢትዮጵያ መንግስት ጋር ያላት ልዩነት በአብዛኛው የምታነሳው በዝግ ውይይቶች እንደሆነ የሚናገሩ ወገኖች አሉ። የሰሞኑ መግለጫ ግን በአደባባይ ከተገለጹ ጠንከር ያሉ ልዩነቶች የሚደመር ነው። የኤምባሲው ቃል አቀባይ በበኩላቸው አቋማቸውን ይፋ ከማድረግ ወደ ኋላ ብለው እንደማያውቁ ነው የሚናገሩት። አዎንታዊ የሆነ ነገር ስናይ ስለ እርሱ ለመናገር እንሞክራለን። በተገቢው መንገድ የማይሄድና አሳሳቢ የሆነ ነገር ስናይም ያንን በማንሳት እንናገራለን። እናም በእርግጠኛነት በቅርብ ሳምንታት ውስጥ የተወሰኑ አዎንታዊ ለውጦችን እያስተዋልን ነበር። በሺዎች የሚቆጠሩ እስረኞች መለቀቅና፣ ዲሞክራሲያዊ ለውጥ ለማካሄድ ያለን ቁርጠኛነት በተመለከተ የተሰጡ ተጨማሪ መግለጫዎች የአሁኑ አስቸኳይ ጊዜ አዋጅ ግን አዎንታዊ እርምጃ አይደለም። ያንን መናገር አስፈላጊ እንደሆነም እንገነዘባለን። የኢትዮጵያ መንግስት ግን አዋጁ ወቅታዊውን ችግር ለመፍታት አስፈላጊ መሆኑን አስታውቋል። በሳምንቱ መጨረሻ መግለጫ የሰጡት የመከላከያ ሚኒስትር ሲራጅ ፈጌሳ እንዳሉት አዋጁ የወጣው ችግሮቹን በመደበኛው አካሄድ መፍታት ባለመቻሉ ነው። መንግስት እነኚህ ችግሮች ባለፉት ወራቶች በተለያየ መልክ ለመፍታት ጥረት አድርጓል አደረጃጀቱን ቀይሮ ወደ አንድ ኮማንድ አምጥቶ እስከታች ታች ድረስ ወደ ክልል ጭምር ተመሳሳይ እቅድ አውጥተን ለመስራት ሙከራዎች አድርገናል። በእነዚህ ሙከራዎች በዋነኛነት የመደበኛ የሕግ አግባቦችን ተከትለን ነው ምንኛን ስራዎች ስንሰራ የነበረው በእነኚህ የመደበኛ የህግ አግባቦች ተከትለን በእቅድ በጋራ ተቀናጅተን የምንሰራቸው ስራዎች ለጊዜው ወቅታዊ የሆኑ ለውጦቹን ለማሳየት ጥረት ያደርጉ ቢሆንም ይሄ ድርጊት ግን በተደራጅና በተቀናጅ መልኩ እንደገና በተለያየ አግባብ የቀጠለበት ሁኔታ ነው የምናየው። ስለዚህ ይሄን አሁን በመደበኛው የህግ አግባብ በጀመርነው መልክ ይቻላል አይቻልም በሚል ሰፊ ውይይት ተካሄደንበታል። በነገራችን ላይ በዚህ ጉዳይ ላይ ገዢ ፓርቲውም ጭምር ውይይት ተካሄደዋል። ለ17 ቀን በቆየው የመጀመሪያው ግምገማ ላይ ገምግቦ ለውጡ በ15 ቀን ውስጥ የማይመጣ ከሆነ ወደ አስቸኳይ ጊዜ መግባት አለብን ብሎ በሙሉ ድምፅ ወስኖ ነበር። የተለየው ነገር ግን ከዛ በኋላ በነበሩት ሂደቶችም ጭምር ሂደቱን እንደገና እየገመገም ለውጡን ለማየት ሙከራ አድርገናል። ከመሻሻል ይልቅ ከጊዜ ወደ ጊዜ ሁኔታዎቹ በተለያዩ መልክ እየቀያየሩ የቀጠለ መሆኑን ነው ማየት የተቻለው። በሀገሪቱ የተከሰተውን ሁከትና የሰው ሕይወት መጥፋት አሳሳቢነት በተመለከተ የመንግስትን ሀሳብ እንደምትጋራ ዩናይትድ ስቴትስም አስታውቃለች። ልዩነታቸው በመፍትሄ እርምጃው ላይ እንደሆነ ነው ኒኮላስ ባርኔት የሚያብራሩት። አዎ፣ ያ በቅርቡም የገለጽነው ጉዳይ ነው። በሳምንቱ መጀመሪያ አምባሳደሩ መልእክት ማስተላለፋቸውን ታስታውሳለህ። ሁሉም ኢትዮጵያውያን ገንቢ በሆነ መንገድ እንዲሳተፉ በማበረታታት ንብረት ማውደም፣ በሌሎች ላይ ጥቃት መፈጸም ወይም የህይወት መጥፋት ሀሳብን ለመግለጽ ተገቢ መንገድ እንዳልሆነም በግልጽ በማስቀመጥ ኢትዮጵያውያን የተሻለ የወደፊት ሕይወት እንዲኖራቸውም እንደሚያግዝ በመጠቆም ያ አቋማችን ፈጽሞ አልተቀየረም። መንግሥት እነዚህ ሁኔታዎች እንደሚያሳስቡት መግለጡን እንረዳለን። ነገር ግን የአስቸኳይ ጊዜ አዋጁ እነዚያን ችግሮች ለመፍታት የተሻለ መንገድ አይደለም። በኢትዮጵያ የቀጠለውን የተቃውሞ እንቅስቃሴ ተከትሎ ከዩናይትድ ስቴትስ ወገን መግለጫ ሲወጣ፣ ግልጽ ልዩነትም ሲንጸባረቅ የመጀመሪያው አይደለም። በተለይም ማይክል ሬይኖር በአምባሳደርነት ከመጡ ጊዜ ጀምሮ አገራቸውና ኤምባሲው በኢትዮጵያ ወቅታዊ ጉዳዮች ላይ ያላቸው አቋም በተለያዩ መንገዶች ተገልጿል። አምባሳደሩ ከጥቂት ወራት በፊት ለአሜሪካ ድምፅ ሲናገሩ ስለ ጸረ ሽብር ሕጉ አተገባበር የሚከተለውን ብለዋል። በሰላማዊና ገንቢ በሆነ መንገድ ራሳቸውን የሚገልጹ ሰዎች አሸባሪዎች እንዳልሆኑ በእጅጉ ይሰማናል እና ጸረ ሽብር ሕጉ ሊመለከታቸው አይገባም። በዚሁ በጸረ ሽብር ህጉ ምክንያት ስለታሰሩ ታዋቂ የፖለቲካ መሪዎች People who are imprisoned or remain in custody for reasons that have more to do with their peaceful expression of their political rights, I think those cases need to be looked at very closely. We, we do encourage uh, the Ethiopian government, both publicly and privately, uh, to consider the impact of using the anti terror legislation in ways that may seem uh, more intended to, uh, to dampen political activity. ይበልጡን ፖለቲካዊ መብቶቻቸውን በመጠቀም ሰላማዊ በሆነ መንገድ ሀሳባቸውን ከመግለጻቸው ጋር በተያያዘ የታሰሩና በስር ላይ የሚገኙ ሰዎችን በተመለከተም የእነኚህ ሰዎች ጉዳይ በደንብ መታየት ያለበት ይመስለኛል። የኢትዮጵያ መንግስትም የጸረ ሽብር ሕጉን ፖለቲካዊ እንቅስቃሴን ለማቀዝቀዝ በሚመስል ሁኔታ የመጠቀምን ችግር እንዲያጤነው በይፋም በግልም ግንኙነቶቻችን እናበረታታለን። የኢትዮጵያ መንግስት የአስቸኳይ ጊዜ አዋጁን አስመልክቶ እስካሁን ለዲፕሎማቲክ ማህበረሰቡ ማብራሪያ አልሰጠም። በዚህ ጉዳይ ላይ ገለጻ ለማድረግ የውጭ ጉዳይ ሚኒስቴር ለቅዳሜ ይዞት የነበረው ፕሮግራምም ወደ ነገ ተላልፏል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ